ሐዋሳ ዩኒቨርሲቲ ውስጥ በግል ጸብ ተነሳ በተባለ ሰበብ አንድ ተማሪ በስለት ተወግቶ መሞቱን ዩኒቨርሲቲው አስታውቋል። አርባ አራት ተማሪዎች ተጠርጥረው በቁጥጥር ስር መዋላቸው ተገልጿል። የመማር ማስተማር ሂደቱ ግን ቀጥሏል። ከዩኒቨርሲቲው ተማሪዎች መማክርትና ከዩኒቨርሲቲው ፕሬዚደንት ጽህፈት ቤት ያገኘውን መረጃ አካቶ ዮናታን ዘብዴዎስ ከሐዋሳ ተከታዩን ዘግቧል። በአዋሳ ዩኒቨርሲቲ በሁለት ተማሪዎች መካከል ተፈጥሮ ነበር በተባለ የግል ግጭት የዩኒቨርሲቲ የአንደኛ ዓመት የተፈጥሮ ሳይንስ ተማሪ ሱራፌል ሰለሞን ጸጋይ ትላንት ምሽት አራት ሰዓት ተኩል አካባቢ በስለት ወቅቶ መገደሉ ነው የዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ አየላ አዳቶ የተናገሩት። የተፈጠረው ነገር እጅግ በጣም አሳዛኝ ነው። በእኛ ዩኒቨርሲቲ ብቻ ሳይሆን በእኛ ሀገርም መሆን የሌለበት ድርጊት ነው የተፈጸመው። ዩኒቨርሲቲው እጅግ በጣም ጥልቅ ሐዘን ነው የተሰማው። አንድ እንዲታወቅ የሚፈልገው ነገር በዚህ አጋጣሚ ችግሩ የተከሰተው ከጸጥታ ኃይሉም ከዩኒቨርሲቲም በተቀናጀ ኮሚቴ እየተጣራ ያለውና አሁንም የደረስንበት የሁለት ተማሪዎች ግጭት ነው እርስ በርስ ነው እንጂ ከማንም ብሔር ከጎሳ ጋር የተገናኘ አይደለም። እርግጥ የሞተው ልጅ ከአማራ አካባቢ የመጣ ልጅ ነው። ግጭቱ ግን የነበረው በሁለት ተማሪዎች መካከል የተከሰተ ነው። ይህንን ተማሪዎች ራሳቸው ከአማራ አካባቢ የመጡትም ከኦሮሚያ አካባቢም ከዚሁም የመጡ ተማሪዎች እያረጋገጡ ነው። በዛ ሰበብ ለሌላ የተነሳሳ ተማሪ የለንም። እስካሁን ድረስ በወንጀሉም እጃቸው አለ የተባሉ አርባ አራት ተማሪዎች እና ግድያውን በቀጥታ ፈጽሟል የተባለውን አንድ ተማሪ በቁጥጥር ስራ ውሎ ምርመራ የተደረገበት መሆኑም ተናግሯል። ተጨማሪ ችግሮች እንዳይከሰቱ የማረጋጋት ስራ እየሰራ ነው ያለ ነው። ይህን የማረጋጋት ስራ ባይዘወይ እየተሰራ ያለው በዩኒቨርሲቲው አመራር እና ሰራተኛ ብቻ ሳይሆን በተማሪዎችም ጭምር ነው የተሰራ ያለው ከጸጥታ ኃይሉ ጋራ በመቀናጀት ሁለተኛው እጃቸው አለበት የተባለው ና የሚጠረጠሩ በአሁኑ ጊዜ በዛው ዶርም አካባቢ ብሎክ አካባቢ የሚያለው በጥቆማም ከአርባ በላይ ተማሪዎች ወደ አርባ አራት ተማሪ በቁጥጥር ስር ብሎ ምርመራ እየተደረገ ነው ያለው። ድርጊቱ ከተፈጸመ በኋላ የዩኒቨርሲቲ ከፍተኛ አመራሮች፣ የጸጥታው ኃይል፣ የከተማው ፖሊስ፣ የክልሉ ኮማንድ ፖስት ና ፌዴራል ፖሊስ የግቢውን ደህንነት የማስጠበቅ ና ወንጀለኞችን በሕግ ጥላ ስር በማዋል የመመርመር ስራ የተሰራ መሆኑን አስረድተዋል። የሞተው ተማሪ አስክሬን ከሐዋሳ ሪፌራል ሆስፒታል ወጥቶ ለፎረንሲክ ምርመራ አዲስ አበባ ሚኒክ ሆስፒታል ከገባ በኋላ ምርመራው እንዳለቀ አስክሬኑ ለቤተሰቡ መላኩንም ተናግሯል። ወንጀሉን መፈጸማቸው በምርመራ የሚረጋገጥባቸው ተማሪዎች በወንጀል ሕግና በዩኒቨርሲቲው ስነ ምግባር ደንብ አስተማሪ እርምጃ እንደሚወሰድባቸው የተናገሩት የዋሳ ዩኒቨርሲቲ የፕሬዚዳንት ጽፈት ቤት ኃላፊ አቶ አየለም ከዩኒቨርሲቲ አስተዳደር ና አካደሚክ ክፍል ልዩ አጣሪ ኮሚቴ ተቋቁሟልም ብሏል። በአሁኑ ጊዜ ቅድም እንዳልኩ ከአካባቢ ማህበረሰብ ና ከጸጥታ ኃይሉ ጋር ተቀናኝተን እየሰራ ያለ ነው። ቀጣይ ደግሞ አጠቃላይ ከተማሪዎቻችን ጋር ውይይት የምናደግበት ሂደት ይኖራል። ከተፈጠረው ችግር ጋር በተያያዘ ከተማሪዎች ጋር ውይይት መጀመሩንም ተናግሯል። ከወንጀሉ ጀርባም የሚንቀሳቀስ የፖለቲካ አጀንዳ ያለው ኃይል መኖሩንም እንደሚጠራጠሩ አቶ አየለ ተናግሯል። የዩኒቨርስቲው ተማሪዎች ህብረት ትምህርት ኃላፊ ተማሪ በረከት አድሱ በተማሪዎቹ መካከል የቆየ ጥል እንደነበረ ተናግሮ ለተፈጸመው የግድያ ወንጀልም መንስኤው የግል ጸብ ነው ብሏል። ትናንት ለት የተከሰተው ነገር የተማሪዎች የግል ጸብ ነበረ። ከዚህ በፊት አንዳንድ አለመግባባቶች በልጆቹ መካከል ነበረ። ያ ቆይቶ ነው ልጁን ወደ ግድያ ያመራው። ተማሪ እንደዚህ ያደርጋል? ተማሪ እንደዚህ አይነት ችቤ ይዛል ወይ? እውነት ተማሪ ህይወት ያለው ሰው ላይ ሰው ሁኖ እንደዚህ ጥያቄዎች በ ከፍተኛ ትምህርት ተቋማት የተፈጠረው አለመረጋጋት አሁንም ቀጥሏል። እስካሁን በሳይንስና ከፍተኛ ትምህርት ተቋማት በተፈጸመው አለመረጋጋት ከአስር በላይ ተማሪዎች የተገደሉ ሲሆን ከወንጀሉ ጀርባ የተደራጀ ኃይል መኖሩን የሳይንስ ና ከፍተኛ ትምህርት ተቋማት ሚኒስትር ፕሮፌሰር ሂሩት ወልደ ማርያም መናገራቸው ይታወሳል። በተቋማቱ የተከሰተውን አለመረጋጋት ለማስቆም እርምጃ መውሰድ መጀመሩን የሚኒስትሩ ቃል አቀባይ ትላንት ለአሜሪካ ድምጽ ራዲዮ መናገር የሚታወስ ሲሆን ዘጠኝ መቶ ግለሰቦች ና ተማሪዎች ላይ የተጠያቂነት ክስ መመሰረቱ ና በመቶ ሀምሳ ሰዎች ላይ ደግሞ ምርመራ ካሄደ መኖን ማስታወቃቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።